ሰላም ካሳውን ስቡቃነኝ የኤስቢኤስ አማርኛ የመጋቢት አስር አጫጭር ዜናዎችን ነው። ኢትዮጵያ ውስጥ ያሉ የእርስ በርስ ግጭቶችን ለማስቆም ኢትዮጵያ በልጆቿ ትታረቅ ሲል የነጻነትና እኩልነት ፓርቲ ጥሪ አቀረበ። የእርስ በርስ ጦርነቱ አያሌ ኢትዮጵያውያንን ለረሃብ እንግልት፣ ስደትና ሞት የዳረገ መሆኑን አመላክቶ በጦርነት ምክንያት ሀገራችን የድህነትና የረሃብ ተምሳሌ ትሆናለች ሲል መጋቢት 9/2016 ባወጣው መግለጫ አሳስቧል። ፓርቲው ጦርነት መቼውንም ቢሆን የፖለቲካ ልዩነቶችን ለመፍታት የተሻለ አማራጭ እንዳልሆነ እንደሚያምንና በሁሉም የአገራችን አካባቢዎች ያሉ ጦርነቶች በእርቅ ሊቆሙ ይገባል ብሏል። አያይዞም ኢትዮጵያ በልጆቿ ትታረቅ የሚለው የእርቅና የሰላም ሐሳብ ዋና ዓላማ በመንግሥትና ከመንግሥት ጋር ነፍጣ አንግበው የሚፋለሙ ማናቸውም ኃይሎች መካከል በሀገር ሽማግሌዎች፣ በሃይማኖት አባቶችና በሌሎች ታዋቂ ስብዕናዎች አማካይነት እርቅ እንዲካሄድ ነው በማለት የገለጠ ሲሆን ዝርዝር መረጃዎችን በቅርቡ እንደሚሰጥም አስታውቋል። የሰብአዊ መብቶች ተከራካሪ ድርጅት ሂማን ራይትስ ዎች የቀድሞ የሶማሌ ክልል ፕሬዚደንት አብዲ አሊ ክስ ተቋርጦ መፈታት የወንጀል ተግባርን እንደሚያበረታታ እንደሚቆጠር አመለከተ። የሰብዓዊ መብቶች ድርጅቱ አቶ አብዲ በክልሉ የጸጥታ ኃላፊነትና ፕሬዚደንትነት ዘመናቸው ከህግ አግባብ ውጪ ግድያን መፈጸም፣ አስገድዶ መድፈር፣ ግርፋትና በአካባቢው ማኅበረሰብ ላይ ብቀላ መፈጸምን የመሳሰሉ ወንጀሎች እንደተፈጸሙ ገልጧል። የኢትዮጵያ አየር መንገድ መንገደኞች የሚገጥሟቸውን ብልሹ አሰራሮች የሚያሳውቁበት የቅሬታ መቀበያ ሰሞኑን ይፋ እንደሚያደርግ አስታውቋል። አየር መንገዱ በመንገደኞች ላይ የሚደርሱ ችግሮች መኖራቸውን አምኖ የገለጠ ሲሆን ቅሬታዎችን ለመፍታት በመስራት ላይ እንደሚገኝም ጠቅሷል። በዘንድሮ የ2016 የ12ተኛ ክፍል አገር አቀፍ ፈተና ከ670 ሺህ በላይ ተማሪዎች የተመዘገቡ መሆኑ ተነግሯል። የ12ተኛ ክፍል ፈተና ተፈታኞች ምዝገባ የሚካሄደው ከየካቴት 3 እስከ የካቴት 30 2016 መሆኑን የተማሪዎች ምዘናና ፈተናዎች አገልግሎት አስታውቋል። የፌዴራል ተቃዋሚ ቡድን የቀድሞው ጠቅላይ ሚኒስትር ፖል ኬቲንግ በነገ ዕለት ረቡዕ ከቻይና የውጭ ጉዳይ ሚኒስትር ጋር ተገናኝተው ሊነጋገሩ አይገባም ሲል ተቃውሞ አሰምቷል። በአቶ ኬቲንግና የውጭ ጉዳይ ሚኒስትር ዋንግ ይ መካከል ንግግር እንዲካሄድ ግብዣው የቀረበው ግብዣውን ያቀረበው የቻይና መንግስት መሆኑም ተነግሯል። አንድ የቻይና ከፍተኛ ባለሥልጣን አውስትራሊያን ከሰባት ዓመት ወዲህ ሲጎበኝ የዋንግ ይ ጉብኝት የመጀመሪያው ነው። ኒው ሳውዝ ዌልስ ውስጥ የልጆች የራቁት ፍተሻ እስካሁን እንዳልተገታ አንድ የሬድፈን የሕግ ማዕከል ሪፖርት አስታውቋል። በሪፖርቱ መሠረት ከ1500 በላይ ሕፃናት ለራቁት ፍተሻ የተጋለጡ መሆኑን አመልክቷል። የኒው ሳውዝ ዌልስ ፕሬሚየር ክሪስ ሚንስ በበኩላቸው መንግሥት ድርጊቱን አስመልክቶ ክለሳ ለማድረግ ማሰቡን አመላክተው ወጣቶችን የተሳሳተ ተግባር እስካልፈጸሙ ድረስ ይህ ለሳስባቸው አይገባም ሲሉ ምላሽ ሰጥተዋል። የግል ተመራጭ የምክር ቤት አባላት ከሚቀጥለው ዓመት የፌዴራል ምርጫ በፊት የፖለቲካ ገንዘብ ልገሳና የፖለቲካን ማስታወቂያ አስመልክቶ ግልጽነት እንዲኖር እየገፉ ነው። የግሪንስ ፓርቲ እና የግል ተመራጯ ጃኪ ላምቢ በጋራ ፍትሃዊና ግልጽ ምርጫ ረቂቅ ድንጋጌ ድጋፍ እንዲያገኝ በጋራ ጥምረት ፈጥሯል። ረቂቅ ድንጋጌው ከአንድ ሺህ ዶላር አንስቶ ያሉ የፖለቲካ ችሮታዎች በሰዓቱ ይፋ እንዲደረጉና የተወሰኑ ኢንዱስትሪዎች የፖለቲካ ልገሳ እንዲደርጉ የሚያግድ ነው። ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስቤስ አምሐሪክ ዶት ኮም ዶት ዩ ድረገጽን ይጎብኙ።